የ ሁለት ሺህ ሰባቱን አጠቃላይ ምርጫ ጊዜያዊ ውጤት ይፋ ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና በእስካሁኑ መረጃ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን ጠቅሰዋል። የኢትዮጵያ ፓርላማ ወይም የህዝብ ተወካዮች ምክር ቤት አምስት መቶ አርባ ሰባት መቀመጫዎች አሉት ሲሆን መቀመጫዎቹ የሚያዙት ከአምስት መቶ አርባ ሰባት የምርጫ ክልሎች አሸንፈው በሚመጡ ሰዎች ነው። ፕሮፌሰር መርጋ እንዳሉት ከእነዚህ አምስት መቶ አርባ ሰባት የምርጫ ክልሎች እስካሁን ለቦርዱ የደረሰው የአራት መቶ አርባ ሁለቱ ውጤት ነው። ሁሉንም ደግሞ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን ጠቅሰዋል። እናም በአዲስ አበባ እንደዚሁም በኦሮሚያ፣ በአማራ፣ በደቡብ፣ በትግራይ እና በሌሎችም ክልሎች ከታወቁት ውጤቶች ውስጥ ኢህአዴግ ሙሉ በሙሉ ማሸነፉን በፕሮፌሰር መርጋ በቃና የተነበበው ጊዜያዊ ውጤት አመልክቷል። አዲስ አበባ ከተማ ለሕዝብ ተወካዮች ምክር ቤት ካሏት 23 መቀመጫዎች 23ቱንም ኢህአደግ አሸንፏል። ኦሮሚያ ክልል ካሉት 178 የሕዝብ ተወካዮች ምክር ቤት መቀመጫዎች የ150 ውጤት ደርሷል። 150ውንም ኦህዴድ ኢህአደግ አሸንፏል። ከዚህ በተጨማሪም አማራ ክልል ለተወካዮች ምክር ቤት ካሉት አንድ መቶ ሰላሳ ስምንት መቀመጫዎች የመቶ ሰባቱ ውጤት ታውቋል። ሁሉንም ብአዴን ኢህአደግ አሸንፏል። እንደ ቦርዱ ማብራሪያ ደቡብ ክልል ለሕዝብ ተወካዮች ምክር ቤት ካሉት አንድ መቶ ሀያ ሶስት መቀመጫዎች የዘጠና አምስቱ ውጤት ይፋ ተደርጓል። ዘጠና አምስቱንም ደኢህዴን ኢህአደግ አሸንፏል። ከትግራይ ክልል ተመርጠው ፓርላማ የሚገቡት ተወካዮች ሰላሳ ስምንት ናቸው። የሰላሳ አንዱ ውጤት ዛሬ ይፋ ከተደረጉት ውስጥ ተካቷል። ህወሓት ኢህአደግ ሁሉንም አሸንፏል። በኢህአዴግ አጋር ድርጅቶች በሚመሩ ክልሎችም ተመሳሳይ ውጤት ተመዝግቧል። የ105 የምርጫ ክልሎች ውጤት ገና እየተጠበቀ ሲሆን በሂደት ይፋ እንደሚደረግ ተገልጿል። ከእነዚህ ወንበሮች ውስጥ ተቃዋሚዎች ያሸነፏቸው ይኖሩ እንደሆነ የተጠየቁት የቦርዱ ሰብሳቢ ይህ የሚታወቀው ውጤቱ ሙሉ በሙሉ ሲመጣ እንደሆነ አስረድተዋል። አንዳንድ የተቃዋሚ ፓርቲዎች ምርጫው በጫናና በወከባ ስር እየተካሄደ ነው ሲሉ ቅሬታቸውን እየገለጹ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ግን በተሳካ ሁኔታ እየተካሄደ ሲል ሂደቱን አወድሷል። የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ለዚህ ስኬት አስተዋጽኦ አደረጉ ያሏቸውንም አመስግነዋል። በ2007 ዓ ም በመላ ሀገራችን የተካሄደው ጠቅላላ ምርጫ በተረጋጋ ሁኔታ ተጠናቋል። ለዚህ ስኬት ዋና ምስጋና ከሚገባቸው በግዛዊነት ውስጥ መራጩ ህዝባችን ላደረገው ንቁ ተሳትፎ ጨዋነበስ ዲሲፕሊን፣ ለዲሞክራሲ ያለው ቁርጠኝነት የምትደነቅ መሆኑን ለአፍሪካ ወንድሞቹም በምሳሌነት አረጋግጧል። ተወዳዳሪ የፖለቲካ ፓርቲዎች በአብዛኛው በአብዛኛው ቅስቀሳውም ላይ የምርጫ ቀኑም ከዛ በኋላም በተረጋጋ ሁኔታ በሰላም ውጤቱን በመጠባበቅ ላይ በዲሲፕሊን ስለሚገኙ ከፍተኛ ምስጋና ይገባቸዋል። የሕዝብ ተወካዮች ምክር ቤት ላደረገልን ከፍተኛ ርብርቦች፣ ከፍተኛ እገዛ፣ ትልቅ ምስጋና ይገባቸዋል። የፌደራልና የክልል መንግስታት ላደረጉልን ሁሉ ለስኬታማነቱ፣ ለሰላማዊነቱ ሕዝቡ በንቁ ተሳትፎ ስወጣ ጨዋ ለበስ የሆነ አካሄዱን በመደገፍ ከፍተኛ እገዛ አድርጎልናል። የኢትዮጵያ ብሮድካስት ባለስልጣንና ሁሉም በመገናኛ ብዙኃን ትክክለኛ መረጃ ለህዝቡ እንዲደርስ ምርጫው ሰላማዊ ነጻና ፍታዊ ሆኖ እንዲጠናቀቅ የበኩላቸውን እገዛ አድርጓል። የምርጫው የመጨረሻ ውጤት ይፋ የሚደረገው ሰኔ 15 2007 መሆኑንም ቦርዱ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ